በአሁን ሰዓት ላይ በርካታ ወጣቶች የተለያዩ የወሲብ ፊልሞችን በመመልከት ስልጣኔ እየመሰላቸውና ጊዜያዊ የወሲብ ደስታቸውን በማሰብ ብቻ የመቀመጫ ወሲብ መፈጸም እጅግ በጣም እየተለመደና እየተስፋፋ የመጣ ተግባር ሆኗል። የመቀመጫ ወሲብ ወንድ ለወንድም ሊሆን ይችላል፣ ሴትና ወንድም ሊሆን ይችላል። እጅግ በጣም በአሁን ሰዓት ላይ እያደረጉት እየተስፋፋ የመጣ ተግባር ሆኗል። የመቀመጫ ወሲብ ከሀገራችን አንጻር በሃይማኖትም እንደ ማህበረሰብም እጅግ በጣም ጸያፍ የሆነ ነውርና ኃጢአትም የሆነ ተግባር እንደሆነ ይቆጠራልም ይታወቃልም። ነገር ግን ከዚህ ባለፈ በሳይንሱ አንጻር ደግሞ ከፍተኛ የጤና ችግር እንደሚያመጣ ልታውቁ ይገባል። የመቀመጫ ወሲብ መፈጸም ምን ጉዳቶች አሉት? እንዴት አርገንስ ከዚህ ችግር ራሳችንን መጠበቅ እን ችላለን የሚለውን በዶክተር ዮናስ ቁጥር ሁለት የዩቲዩብ ቻናል ላይ ዝርዝር ሀሳቡን አስፈሬላችኋለሁ። የዩቲዩብ ቻናልን ሊንክም ፕሮፋይሌ ውስጥ ገብታችሁ በምታዩት የዩቲዩብ ምልክት በቀጥታ በመግባት የመቀመጫ ወሲብ ምን ጉዳት ያመጣል የሚለውን በዝርዝር ልታደምጡት ትችላላችሁ።